The ኢትዮጵያ መንግስት አልባ ለመሆን ተቃርባለች፣ አለም አቀፉ ማህበረሰብ የመፍትሄው አካል ሊሆን ይገባል ሲል የትግራይ ክልል መንግስት ገለጠ። የክልሉ መንግስት የዛሬውን ግንቦት ሀያን አስመልክቶ ባወጣው መግለጫ የዘረዘረውን የተከታተለው የመቀሌው ዘጋቢያችን ሙልጌታ አጽባሀ ተከታዩን አጠናቅረዋል። የትግራይ ብሔራዊ ክልላዊ መንግስት ግንቦት ሀያን በማስመልከት ባወጣው መግለጫ የእንኳን አደረሳችሁ መልእክት ካስተላለፈ በኋላ የኢትዮጵያ ብሔር ብሔረሰቦች እና ሕዝቦች ግንቦት ሀያን ሲያከብሩ የቆዩት የአርነት ችቦ ይዘው የስልጣን ባለቤት በመሆናቸው ነው ብሏል። ኢትዮጵያ በ2017 ዓ ምት መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ ግልጽ ራዕይ ተቀምጦም ሰላም እንዲነግስ ዲሞክራሲ ስር እንዲሰድ እንዲሁም ዙሪያ መለስ ልማት ለማፋጠን የሚያስችሉ ስራዎች መፈጸሙ ጠቅሷል። ስራዎች የፌዴሬ ህገ መንግስት መሰረታዊ እምነቶችና ምሰሶዎች መነሻ ያደረጉ አበይት ግቦች ለማሳካት ወደር የለሽ እንቅስቃሴዎች መተግበራቸው መግለጫው አስቀምጧል። በጉዞ ሂደት የኢትዮጵያ ህዝቦች ሉዓላዊ የስልጣን ባለቤትነት ተረጋግጧል። ንግድና ኢንቨስትመንት በማስፋፋትም የኢትዮጵያ ነጻነት ሉዓላዊነትና ክብር ከፍ የሚያደርግ ውጤቶች ተመዝግበዋል ብሏል። የክልሉ መንግስት መግለጫ ከውስጥ ወደ ውጭ የሚያማትር ድህነት በመቀነስና ውስጣዊ አቅም ለማጠናከር ምሰሶ የሆነውን የሰጥቶ መቀበል መርህ መሰረት ያደረገ የደህንነትና የውጭ ጉዳይ ፖሊሲ ቀርጾ እንቅስቃሴ ስለተፈጸመ ለውጥ ተመዝግበዋል ብሏል መግለጫው። በዚህም ሀገሪቱ በኢኮኖሚው ማህበራዊና ፖለቲካዊ ዘርፎች ትልቅ ለውጥ ተመዝግበዋል በማለት መግለጫው ዘርዝረዋል። ይህ የግስጋሴ እድገት በሀገሪቱ በተፈጠረው የጥያቄ ህብረተሰብ ፍላጎቶችና ጥያቄዎች በወቅቱ ባለመመለሳቸው፣ በሌላ በኩል ደግሞ በቀድሞ ኢህአዴግ የነበረው የኪራይ ሰብሳቢነት አመለካከትና ተግባር የፈጠራቸው ችግሮች ተንሰራፍተው በ መቀጠላቸው ጉዞው ሊቀጥል አልቻለም ብሏል። እነዚህ ችግሮች ለመፍታትም ከህወሓት በስተቀር የቀድሞዎቹ ኦህዴድ፣ በአዴን እንዲሁም ደኢሂደን የጥልቅ ታድሶ ግምገማ ባለማካሄዳቸው ችግሩ ሊፈታ አልቻለም ሲል የትግራይ መንግስት ከሷል። መግለጫው ለፌዴራል መንግስት ጠንከር ያሉ ትችቶች የያዘ ነው። አሁን በፌዴራል ስልጣን ተቆጣጥሮ ባለው አካል ዜጎች እየተፈናቀሉ በፖለቲካዊ እምነታቸው እና በማንነታቸው ብቻ ደግሞ በየእስር ቤቱ ሰዎች እንዲታጎሩ አድርጓል ሲል ክስ አቅርቧል። መንግስት የኢትዮጵያን ክብርና ነጻነት በሚያዋርድ መልኩ የሀገሪቱን የፖሊስ ነጻነት አሽቀንጥሮ በመጣል ሁሉንም መግቢያ በሮች ለውጭ ኃይሎች ከፍተዋል በማለት የወነጀለው የክልሉ መግለጫ የሀገሪቱ ትላልቅ ተቋማት እንደ ሸቀጥ ለገበያ ቀርቧል በማለት ተቃውሞ ገልጸዋል። በምርጫ ጉዳይም ለፖለቲካ ፓርቲዎች መሪዎችና ምሁራን ባስተላለፈው ጥሪ ኮሮና ቫይረስን በጋራ እየመከትን ስድስተኛው ሀገራዊና ክልላዊ ምርጫ ለማካሄድ ምቹ ሁኔታ ለመፍጠር በጋራ እንንቀሳቀስ ብለዋል ለኤርትራ ህዝብም ጋራ ትግል ለተገኘው 29ኛው ዓመት የነፃነት በዓል እንኳን አደረሳችሁ መልእክት በማስተላለፍ በሁለቱም ሀገሮች ተጀምሮ የነበረው የሰላም ሂደት በሁለቱም የሀገር መሪዎች ግልጽ ያልሆነ ግንኙነት ሳንካ ገጥሞታል በማለት ከሷል። የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል ደግሞ የኤርትራ ህዝብ የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርቧል። የክልሉ መንግስት ለዓለም አቀፍ ማህበረሰብ ባስተላለፈው መልእክት በፈጣን ማህበረ ኢኮኖሚያዊ የእድገት ምህዋር ገብታ የነበረችውና ተስፋ ተጥሎባት የነበረችው ኢትዮጵያ በአሁኑ ወቅት መንግስት አልባ የመሆን ዳር ላይ ደርሳለች ብለዋል። መግለጫው የኢትዮጵያ መበታተን የምስራቅ አፍሪካና የቀይ ባህር አካባቢ የትርምስ ቀጠና በማድረግ ከ60 በመቶ በላይ የዓለም የንግድ እንቅስቃሴ እንዲገታና የአሸባሪዎች መፈንጫ እንዲሆን መፍቀድ ማለት ነው ብለዋል። ስለሆነም የችግሩ ስፋትና ጥልቀት ተረድታችሁ ለጋራ ጥቅም ሲባል የመፍትሄ አካል ሆኑ በማለት ጥሪ አቅርበዋል። የፌዴራል መንግስት እንደ ወታደራዊ ደርግ አምባገነን መሆኑም እየወሰዳቸው ያሉት እርምጃዎች እያሳየ ነው በማለት የከሰሰው የክልሉ መንግስት መግለጫ ኢትዮጵያ ዳግም የብሔር ብሔረሰቦች እስር ቤት ፈጽሞ አትሆንም፣ ራስን በራስ የማስተዳደር መብትም በማንም ምድራዊ ኃይል አይነጠቅም ብሏል። የትግራይ ክልል መንግስት ግንቦት ሃያ ምክንያት በማድረግ ባወጣው መግለጫ ለአሜሪካ ድምፅ ሙሉጌታ አጽብሃ መቀለም።